የአሜሪካ ድምፅ ራዲዮ ጣቢያ ነው። ኢትዮጵያ እና ሶማሊያ ግንኙነቱ እንዲጠናከር፣ ሶማሊያ ሰላም ከሆነ አሸባሪም ምናምን ወደ እኛ ጋር አይመጣም። ለንግድም ለኢትዮጵያ ጥሩ ይሆናል። በባህሪም ቢሆን በሌላ በኩልም ቢሆን ስለዛ ለዛ ነው እኛ ቀኑ ሌሊት ሙሉ እያደረን ባለፈው ሳምንት ሶማሊያ ውስጥ የተካሄደውን ምርጫ ሂደት በግዙፍ የቴሌቪዥን መስኮት ዙሪያ ተሰባስበው በቀጥታ ሲከታተሉ ከነበሩ የጅጅጋ ከተማ ነዋሪዎች ድምፅ ነው የሰማችሁት። ከምሽቱ ዘገባዎቻችን አንዱ ይመለከተዋል። ሰላም ጤና ስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ለቅዳሜ ግንቦት 13 2014 ዓ ም ምሽት ከተሰናዱ ልዩ ልዩ ዘገባዎችና ቅንብሮች ጋር አስተናጋጃችሁ አሉላ ከበደ ነኝ። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት። እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በኢትዮጵያ በተለያዩ ዲጂታል ሚዲያ ቻናል ላይ የሚሰሩ ከአስር በላይ አዘጋጆች ከትላንት በስቲያ፣ ትላንትና ዛሬ መታሰራቸውን ቤተሰቦቻቸው ገለጹ። የኢትዮጵያ መንግስት በእስሩ ላይ እስካሁን በቀጥታ ያለው ነገር ባይኖርም ትላንት ባወጣው መግለጫ በሁሉም ክልሎች በወንጀል የተጠረጠሩ ግለሰቦችን በቁጥጥር ስር እያዋለ መሆኑን አስታውቆ ነበር። አስቴር ምስጋናው ዝርዝር አላት። በተለያዩ መጽሔቶችና ጋዜጦች ላይ በጸሐፊነት በማህበረሰብ አንቂነትና በመምህርነቷ የምትታወቀው መስከረም አበራ ዛሬ ከባህር ዳር ወደ አዲስ አበባ ስትመለስ ኤርፖርት ውስጥ መያዟንና እስካሁን የት እንዳለች እንደማይታወቅ ባለቤቷ አቶ ፍጹም ገብረ ሚካኤል ገልጸዋል። የተከሰተው ስልጠና ነበራት። ከባህር ጋር ስልጠናውን አከናውና ስትመለስ ወደ ሐዋሳ ለመምጣት ኮሚቲ ፍላይት ነበራት ሐዋሳ ላይ፣ ሚን አዲስ አበባ ኢንተርናሽናል ኤርፖርት ላይ ለጥያቄ እንፈልግሻለን ብለው ያዟት። ቤን ውስጥ የነበረ ሰው አብሯት ሄዶ ምንድን ነው ብሎ ሲያናገር ነው አይ አንተ ዞር በል ብሎት እሷን ወደ ቢሮውን ወሰዷት ነው የሰማሁት። አሁን በምን ሁኔታ እና የት እንዳለች ማወቅ ችላቸዋል? አንቺ ደውያለም። አንድ ከዛ በኋላ ግን ነው ነው የሚለው። ከረዥም ዓመታት በፊት ሻይ ቡና በተሰኘ የቴሌቪዥን ፕሮግራም የሚታወቀውና ከቅርብ ጊዜ ወዲህ ደግሞ ገበያኑ በተሰኘ የዩቲዩብ ቻነል ላይ ሀሳቡን የሚያቀርበው ሰለሞን ሹምዬ በቁጥጥር ስር መዋሉንና በአሁኑ ሰዓት ማዕከላዊ እንደሚገኝ እህቱ ትዕግስት ሹምዬ ማምሻውን ለአሜሪካ ድምፅ ገልጸዋል። ሰለሞንም ታናሽ ወንድሜም ሁሉም የሰሙት ጎረቤት ምናምን ሁሉ መጡ ወደ እኔ። ሰለሞንም መጣ። ማን አንተ ምናምን ሲሉት ሰለሞን ሾምዬ ናግባ ብለው የሆነ ክፍል አስገቡት። ስልኩን ተቀበሉት። ትንሽ ቆይተው ምን እንደ አውሮ አላውቅም። እኔ ወደ ሌላ ቦታ ነኝ፣ እሱ ክፍል ውስጥ ነው ያስገቡት። ከዛን ይዘውት እንዳትከተሉኝ እያሉ ይዘውት ሄዱ። ሁለት ሰዓት ምናምን ከቆየው በኋላ ፈቶውኝ፣ ወደ ቤት እየሄድኩ እያለ ሰዎች ምንድን ነው የወንድምሽ ቤት በፖሊስ ታጅቧል ምናምን ሲሉ፣ ወደሱ እየሮጥኩ ሲሄድ አምፑላንስ የሚመስል የፖሊስ መኪና አቁሟል ወታደሮች መሳሪያ የያዙ ቆመዋል። ፖሊሶች ሲቪል የለበሱ አሉ። ቤቱ እየተፈተሸ ነው። መግባት አንችልም እኛ እነሱ ስራ ጀምረው ስለሆነ እኛ መግባት አንችልም። ደጅ ጠበቅም ምግብ የሚባል አልበላም እና እባካችሁ ምግብ ላብላው ስላቸው ወደ ቢሮ እየሄድኩ ነው እና ቢሮ ይዘሽ ነይ አለኝ። የምትሰሌ በፖሊስ መኪና ነው ይዘውት ሄዱ። እየተከተልን ቢሮ ሄድን። ቢሮ ላይ ደረጃ ላይ ቆመናል። ጁስ ነገር ሰጠሁት ለእሱ ውስጥ ስጅዋ ላይኝ ቅመሽና ስጪ ሰጠሁት። እየፈተሹ ነው። ከዛ በኋላ ወዴት ነው የምትወስዱት ስል ደግሞ እነሱ የጨረሱትን ጨርሰው ወዴት ነው የምትሄዱት ስል ማዕከላዊ ያሉ ማዕከላዊ ሄድ። ሰለሞን ዛሬ ፍርድ ቤት የቀረበ ሲሆን የተጠራጠረበትም በሚዲያ ሁከት የሚያስነሳ መግለጫ ሰጥቷል በሚል መሆኑን ጠበቃው በፍቃዱ ስዩም ተናግረዋል። የተጠራጠረበት ባለው ያው ሁከት በአዲስ አበባና አዲስ አበባ አካባቢ ያሉ ላይ ሁከት የሚያስነሳ መልኩ የራሱን የሚዲያ መግለጫ ሰጥቷል፣ አይነት ነገር ነው። ሌሎች ከጀርባው የሚረዱት ወይ ደግሞ ይህንን እሱን የሚያግዙ ሰዎች ሊኖሩ ስለሚችሉ እነሱን እስክንሰበስብ ድረስ ጊዜ ቀጠሮ ይሰጠን ነው የቀረበ የጊዜ ቀጠሮ መገብ ላይ ስለሆነ ለመቼ ተቀት ከዚሁ እስር ጋር በተያያዘም ንስርና አሻራ የተሰኙ የዲጂታል ሚዲያ ስምንት አዘጋጆች ከትላንትና በስቲያ ባህር ዳር ከተማ በሚገኘው ቢሮቸው ስራ ላይ እንዳሉ በመንግስት ታጣቂዎች መያዛቸውን አሻራ ሚዲያ ላይ የሚሰራው ጋሻዬ ንጉሴ ባለቤት ወይዘሮ ብሌንክ እንዴ ለአሜሪካ ድምፅ ተናግረዋል። አሙስ ዕለት ማታ ስራ ላይ እያለ ነው እንዳጠቃላይ ወሰዷቸው አንደኛው አሻራ ሚዲያ ነው። ሁለተኛው ምስር ሚዲያ ነው። በአይን ያየውት አሻራ ላይ አምስት ናቸው። ስር ላይ ሶስት ኦር እንደዚያ አካባቢ አይቻለሁ። ስለዚህ አጠቃላይ ምስርና አሻራ ስምንት ኦር ዘጠኝ ይሆናሉ። ስምንቶቹን በአይን አይቻቸዋለሁ። አዘጋጆቹ ትላንት ሌሊት ወደ ነፋስ መውጫ ማረሚያ ቤት እንደተወሰዱና ፊት ለፊት በርቀት ከመታየት ውጭ መገናኘት እንዳልቻሉ በወኪል እቃ እንደተላላኩም ተናግረዋል። በጉዳዩ ላይ ምላሽ ለማግኘት የመንግስት ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ስልክ ላይ ከትላንት ጀምሮ ተደጋጋሚ ሙከራ ብናደርግም ስልካቸው ስለማይነሳ ልናገኛቸው አልቻልንም። ከሌላ የኮሚኒኬሽን ኃላፊ ባገኘነው መረጃ አብዛኛው ኃላፊዎች ስብሰባ ላይ መሆናቸውን ተነግሮናል። በሌላ በኩል የኢትዮጵያ መንግስት በእስሩ ላይ እስካሁን በቀጥታ ያለው ነገር ባይኖርም ትላንት ባወጣው መግለጫ በሀገሪቱ በተለያዩ አካባቢዎች ዝርፊያ፣ ስርዓት አልበኝነትና ውንብድና በመበራከቱ የሕዝቡን ቅሬታ መሰረት በማድረግ በሁሉም ክልሎች በወንጀል የተጠረጠሩ ግለሰቦችን በቁጥጥር ስር እየዋለ መሆኑን ገልጿል። በመንግስት እየተወሰደ ያለው እርምጃም የህግ የበላይነትን ለማስከበር መሆኑን ገልጿል። በተለይ የጋዜጠኝነትን ካባ በመልበስ ሁከትና ብጥብጥ ለመፍጠር በሚንቀሳቀሱ ኃይሎች መንግስት የሚወስደውን እርምጃ አጠናክሮ ይቀጥላል ሲል በመግለጫው ላይ አስፍሯል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ይህ ዜና የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። ፊንላንድና ስዊድን የቱርክን የጸጥታ ሁኔታ በተመለከተ ቅድመ ሁኔታ ካላሟሉ ኔቶን ለመቀላቀል ያቀረቡትን ጥያቄ መቃወማቸውን እንደሚቀጥሉ የቱርክ ፕሬዚዳንት ሬቺፕ ታይፕ ኤርዶዋን ተናገሩ። የጉዳዩ ተንታኞች እንደሚሉት ኤርዶዋን ለሚያሳስባቸው ጉዳይ ምናልባት የአሜሪካን ፕሬዚዳንት ጆ ባይደንን ትኩረት ፈልገው ሊሆን ይችላል ብለዋል። ሩሲያ በዩክሬን ላይ ፈጸመችውን ወረራ ተከትሎ ፊንላንድና ስዊድን የኔቶ አባል ለመሆን ላቀረቡት ጥያቄ ቱርክ ተቃውሞዋን እንድታነሳ ለማድረግ ምን እንደምትፈልግ የዩናይትድ ስቴትስ ባለስልጣናት ለማጣራት እየጣሩ ነው። ሐሙስ እለት ከቱርካቻቸው ጋር በኒውዮርክ ተገናኝተው የተነጋገሩት የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በዩክሬን የሚካሄደውን ጦርነትና የፊንላንድና ስዊድንን ማመልከቻ አንስተው ተወያይተዋል። ቱርክ ሁለቱ ሀገሮች የሰሜን አትላንቲክ የጦር ቃል ኪዳኑን እንዳይቀላቀሉ የተቃወመችው ቱርክ አሸባሪ ብላ የፈረጀቻቸው የኩርድ ተዋጊዎችን ያስጠልላሉ፣ በገንዘብም ይደግፋሉ በማለት ነው። የኔቶ አባል ለመሆን ከሰላሳ የጥምረቱ አባላት በሙሉ ተቀባይነት ማግኘት ያስፈልጋል። የዩክሬን ፕሬዝዳንት ቮለዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር እያካሄደችው ያለችው ጦርነት በመጨረሻ የሚጠናቀቀው በዲፕሎማሲያዊ ስምምነት መሆኑን ትላንት በሀገራቸው የቴሌቪዥን ጣቢያ ባደረጉት ቃለ መጠይቅ ተናገሩ። ዜሌንስኪ በጦር ውጊያ ማሸነፍ እጅግ አስቸጋሪና ደም አፋሳሽ ነው፣ ግን የሚጠናቀቀው በዲፕሎማሲ ነው። ይህ እንደሚሆን እርግጠኛ ነኝ ነው ያሉት። አክለውም በድርድር ጠረጴዛ ላይ ካልተቀመጥም በስተቀር ልንጨርሳቸው የማንችላቸው ነገሮች አሉ ብለዋል። የዩክሬን መሪው ይህን የተናገሩት ሀገራቸው በማሪዮፖል ከተማ አዞቭስታል የብረት ማምረቻ ለሳምንታት ሲዋጉ ቆይተው ለሩሲያ እጅ የሰጡ ወታደሮቻቸውን ለማስመለስ ጥረት እያደረጉ ባሉበት ወቅት ነው። የጦር ምርኮኞቹ ደህንነት በተባበሩት መንግስታት፣ ቀይ መስቀል እና በሩሲያ ፌዴሬሽን እጅ መሆኑን የገለጹት ዜሌንስኪ የዩክሬን የደህንነት አገልግሎት በድርድር ለማስመለስ እየተዘጋጀ መሆኑን ተናግረዋል። ይህ በእንዲህ እንዳለ ሩሲያ ትላንት በምስራቅ ዩክሬን የምታደርገውን ውጊያ አጠናክራ በመቀጠል መድፍ፣ ሮኬትና አውሮፕላኖችን በመጠቀም ዶኔትስክ እና ሉሃንስ ከተሞችን ደብድባለች። ዩክሬናዊ ሲቪሎች እና ወታደራዊ ባለስልጣናት እንዳስታወቁትም በድብደባው መኖሪያ ቤቶች ወድመዋል፣ ንጹሀን ዜጎች ተገድለዋል። ዜለንስኪ ሁለቱ አካባቢዎች በሚገኙት ዶንባስ ቀጠና ያለው ሁኔታ ሲኦል መሆኑን ገልጸው አካባቢው ሙሉ ለሙሉ ወድሟል ብለዋል። በጦርነቱ መጀመሪያ የዩክሬንን ዋና ከተማ ኪቭን መቆጣጠር ሳይችሉ የቀሩት የሩሲያ ፕሬዝዳንት ፑቲን አሁን ዋና ትኩረታቸው ዶንባስ ላይ መሆኑ ተገልጿል። የዩናይትድ ስቴትስ እና ሌሎች ሀገራት ተወካዮች ሩሲያ በዩክሬን ያካሄደችውን ወረራ በመቃወም በባንኮክ እየተካሄደ ካለው የእስያ ፓስፊክ የንግድ ሚኒስትሮች ስብሰባ ረግጠው መውጣታቸው ተገለጸ። ከዩናይትድ ስቴትስ በተጨማሪ የእስያ ፓስፊክ የኢኮኖሚ ትብብር ስብሰባውን ረግጠው የወጡት የካናዳ፣ ኒውዚላንድ ጃፓንና አውስትራሊያ ተወካዮች መሆናቸውን ሁለት የታይላንድ ባለስልጣናትና ሁለት ዓለም አቀፍ ዲፕሎማቶች ለሮይተርስ ተናግረዋል። ባለስልጣናቱ ስብሰባውን ረግጠው የወጡት ሀያ አንድ ሀገራት በኢኮኖሚያቸው ዙሪያ ለሁለት ቀናት የሚያደርጉት ስብሰባ መክፈቻ ላይ የሩሲያ ተወካዮች ንግግር በሚያደርጉበት ወቅት ነው። አድማጮች ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪዎቹ የቅዳሜ መሰናዷችን ጋር መልካም ቆይታ። አድማጮች የምትከታተሉት በ1922 ና 25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። ቅዳሜ ግንቦት 13 2014 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። ለምሽቱ ወደ ያዝናቸው ዘገባዎችና ቅንብሮች ነው። በቀጥታም ወስዳችሁ ቀዳሚውም ወደ ትግራይ ይወስድናል። በትግራይ ክልል ለክረምት የግብርና ሥራዎች የሚያገለግሉ የማዳበሪያና የምርጥ ዘር ግብአቶች እስካሁን አልገቡም ሲል የክልሉ ግብርናና ገጠር ልማት ቢሮ ገለጠ። ክልሉ አምስት መቶ ሺህ ኩንታል ማዳበሪያና ከሰማንያ ሺህ ኩንታል በላይ ምርጥ ዘር እንደሚያስፈልገው ቢሮ ገልጧል። አስፈላጊ ግብአቶች ባለመቅረባቸውም ምርታማነት በከፍተኛ ደረጃ ሊቀንስ ይችላል ነው ያለው። ሙልጌታ አጽብሃ ከመቀሌ ተከታዩን አድርሶናል። የትግራይ ክልል የግብርናና ገጠር ልማት ቢሮ የኮሚኒኬሽን ዳይሬክተር አቶ ሚካኤል ምሩጽ አርሶ አደሮች የሚጠቀሙት የግብርና ምርት ለማሳደግ የሚረዱ ማዳበሪያም፣ ምርጥ ዘር እንዲሁም የጸረ ተባይ ኬሚካሎች ወደ ክልሉ እስካሁን አልገቡም ብለዋል። በአሁኑ ሰዓት በጣም አስቸጋሪ ሁኔታ ነው ያለው የትግራይ ሕዝብ። የትግራይ አርሶአደርም ይህን ክረምት የግብርና ስራውን ካልሰራ ለቀጣይ አመት ሊደርስ የሚችል ችግር በጣም አስከፊ ሁኔታ እና በጣም በከፍተኛ ደረጃ ሊገለጽ የሚችል ችግር ሊገጥመን ይችላል። በተለይ በረሃብ ደረጃ ማለት ነው። ባለፈው ዓመት ወደ ክልሉ አምስት መቶ ሺህ ኩንታል ማዳበሪያ እንዲሁም ከሰማንያ ሺህ ኩንታል በላይ ምርጥ ዘር መግባቱ የገለጹት አቶ ሚኬለ ዘንድሮ ግን ወደ ክልሉ አንድም የገባ የለም በማለት ነው የገለጹት። በክልሉ መጋዘን የሚገኝ አርባ ሰባት ሺህ ኩንታል መዳበሪያ ነው ያለው ያሉ ሲሆን ይህም በመቀለ ዙሪያ የምትገኝ የእንደርታ ወረዳ ፍላጎት እንኳን አያሟላም ብለዋል። ወረዳዋ ዘንድሮ ከስልሳ ሺህ ኩንታል በላይ ማዳበሪያ ያስፈልጋታል በማለት ነው የገለጹት። ያለው ችግር ለመፍታትም አርሶ አደሮች በባህላዊ መንገድ የሚያዘጋጇቸው ምርት የማሳደጊያ ግብዓቶች እንዲጠቀሙ እየተንቀሳቀስን እንገኛለን ብለዋል። ይህን ያለን በጣም ውሱን የሆነ ማዳበሪያ አስራር ወጥቶለት እንዴት ወደ አርሶ አደር ሊቀርብ ይችላል የሚል እየተሰራበት ነው ያለው። ነገር ግን ባለው ከበባና ባለው አስቸጋሪ ሁኔታ እንኳን ልናለማ በልተን ለማደርም አይፈቅዱልንም ያሉት። ስለዚህ እኛ ማድረግ ያለብን ያለንና የሌለን አቅም አሰባስበን መሬታችንን ማረስና ምርቶችን መጨመር ግድ ስለሚለን ይህን ካልሰራን ደግሞ እንደ ሕዝብ ልንጠፋም ስለምንችል አርሶ አደሩ ባለው አቅም በእጁ ያለው ምርጥ ዘር በመጠቀም አንዱ አርሳደር ያለው ሌላው አርሳደር በመዋስና በመቀያየር ማለት ነው። መጠቀም ያለባቸው ዘር መጠቀም አለባቸው። በእጃቸው ውስጥ የሚገኘው ሌላው በፈርትላይ ዘር ወይም ደግሞ ማዳበሪያ ስንመለከት ደግሞ ምንም ነገር ስለሌለ አርሳደሩ የተፈጥሮ ማዳበሪያ እያዘጋጀ ተዘጋጅቶ ያለ ደግሞ ወደ ማሳው ከአንድ ወር በፊት ዘር ከመዝራቱ ከአንድ ወር በፊት ማሳው ላይ በመበተን የሚሰራበት ሜካኒዝምን መስራት ይጠበቅበታል። ሌላው ውሃ ማቆር ስራዎችን በተለያዩ አካባቢዎች መስራትም ይጠበቃል። በአሁኑ ሰዓት እንደ ክልል በተለያዩ አካባቢዎች በተለይ አስቸጋሪ በማይባሉ አካባቢዎች ማለት ነው በጦርነት ምክንያት የአፈርና ውሃ ጥበቃ ስራ የተሰራ ነው። የአፈርና ውሃ ጥበቃ ስራ እየተሰራ ያለው ደግሞ ማሳ የአርሶ አደር ማሳ መሰረት ያደረገ ስለሆነ በዚህ ረገድ ማለት ነው። የውሃ ማቆር ስራዎችን በስፋት እንዲሰሩ ተደርጎ አቅጣጫ ወጥቶለት እየተሰራ ስለሆነ ይሄም እንዲደገፍ ይፈልጋል። ሌላው የኬሚካል አቅርቦት የለም። ግብአቶች ባለመቅረባቸው ምርታማነት በከፍተኛ ደረጃ ይቀንሳል። በዚህም ቀጣይ አመት ረሃብ በከፍተኛ ደረጃ እንዲቀጥል ያደርገዋል ነው ያሉት አቶ ሚካኤል ምሩፅ። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም። በሶማሊያ የተካሄደውን ምርጫ ሂደት የጅጅጋ ከተማ ነዋሪዎች በነቂስ ወጥተው ከግዙፍ የቴሌቪዥን መስኮት ዙሪያ በቀጥታ ሲከታተሉ ነበር ይለናል የድሬዳው ዘጋቢያችን አዲስ ቸኮል። በዚህ ደረጃ የከተማዋን ነዋሪ ትኩረት የሳበው የጎረቤት ሶማሊያ ምርጫ ለኢትዮጵያ ብሎም ለሶማሊያ ምን አንድምታ ይኖረዋል የሚለውን የከተማዋ ነዋሪ የሆኑ አንዳንድ ተንታኞችና አስተያየት ሰጪዎችን ድምፅ አካቶ ተከታዩን አቀናብረዋል። ረዥም ሰዓት የፈጀውንና ሀሰን ሼክ ማሙድ ዳግም ወደ ሶማሊያ ፕሬዚዳንትነት የተመረጡበትን ሂደት የጅጅጋ ከተማ ነዋሪዎችም በከፍተኛ ጉጉትና ንቃት ነበር በቀጥታ የተከታተሉት። እንደዚህ የምንከታተለው የሶማሊያ ጣፈንታ ኢትዮጵያ ላይ የሚያሳድረው አሉታዊ መሆን አዎንታዊ ተጽዕኖ ከፍተኛ ስለሆነ ነው ይላል በአረብማ ዩኒቨርሲቲ የሁለተኛ ዲግሪ ተማሪው መሀመድ ረሺድ ሰላም እንዲሆንና ጥሩ ፕሬዚደንት እንዲታገኝ ኢትዮጵያ ያለው ጥቅሜታ ኢስት አፍሪካ ሰላም እንድትሆን ነው። ኢትዮጵያ እና ሶማሊያ ግንኙነቱ እንዲጠናከር። ሶማሊያ ሰላም ከሆነ አሸባሪ ምናምን ወደ እኛ ጋር አይመጣም። ለንግድም ለኢትዮጵያ ጥሩ ይሆናል፣ በባህሪም ቢሆን በሌላ በኩልም ቢሆን ስለዛ ለዛ ነው እኛ ቀን ሌሊት ሙሉ ያደረን። እንደ መሐመድ ረሺድ አባባል በጅጅጋም ሆነ በሶማሌ ክልል ሰፊ ደጋፊ የነበራቸው መሐመድ አብዱላይ ፈርማጆ ነበሩ። ህዝቡ በሶማሊያም ቢሆን በእኛ ክልልም ቢሆን ህዝቡ የሚደግፈው የነበረው ፈርማጆ ነው። ግን ህዝቡ ድምፅ የለውም እኮ ድምፅ የሚሰጠው ፓርላማ ነው። ግን ምርጫው እንደኛ ህዝብ ቢሆን ፈርማቸው ሊወጣ ነበረ ህዝብ እንዳለ ፈርማቸው ነው የሚደግፉት እሱ የሚደግፉት ደግሞ ንጹህ እንደሆነ ነው እኮ ጎሳ ምናምን አያውቅም እንትን ምናምን አያውቅም ለዛ ነው በኢኮኖሚስትነት የተመረቀውና ፖለቲካዊ ጉዳዮችን በማህበራዊ ጉዳዮች በመተንተን የሚታወቀው የጅጅጋ ከተማ ነዋሪ ማሀመድ ሙሳ ግን ለሶማሊያ ፕሬዚደንት መሐመድ አብዱላይ ፈርማቸው ሲመረጡ ብሔርተኛ ሶማሌ ናሽናሊስት ተብሎ ነው የሚታየውና የመጀመሪያ ጉብኝታቸውንም ከአብዛኛው ሶማሌ ፕሬዚደንቶች ጉብኝታቸው የሚያደርጉት ወደ ኢትዮጵያ ነበረ፣ ከኢትዮጵያ ይልቅ ወደ ሳኡዲ ነበረ እንደተመረጡ ያቀኑት። የሶማሌ ናሽናሊስት ሴንትራል ገቨርንመንት ተጠናክሮ ያንን የሚያራምድ የግል ስብና አሁን በጣም በአንዳንዶች ደግሞ ዲስቴተር የዚያት በሬ ይዞ የሚሄድ ስልጣን በ ፍቃድ እና በዲሞክራሲ መድረቅ የሚፈልግ ተርም ተርሙን ሁለት ዓመት በመጨመር ባለፈው አመት ከፍተኛ የሶማሊያ ሞቃዲሾ ዋና ከተማ ውስጥ ከፍተኛ አመት ተነስቶ ነበረ። እንደ ናሽናሊስት ቆጥረውት በጣም ራዕይ ያለውና ሁሉንም ሶማሌ አንድ ሊያደርግ የሚችል ከጎሰኝነት ነፃ የሆነ አረማመድ አለ የሚልም በዚህ ስሜት ውስጥ ያሉት የብሽሽክ አይነት እንትን ነበረ። ጂኦፖለቲክስን በተመለከተ ኢኮኖሚክ ኢንቴግሬሽን በተመለከተ አይደለም። በዛ ሁኔታ ካየን ከኬንያ ጋርም ቅራኔ ፈጥረዋል። አቶ መሀመድ ረሽድ በሌላ በኩል ፎርማጆ ለሶማሊያ ልዕልና ጥረት ያደረጉ ሰው የነበሩ እንደሆኑ በዚህም ኢትዮጵያን ጨምሮ የጎረቤት ሀገራትና ሌሎች አላስፈላጊ ጣልቃ ግብነቶች መቅረታቸውን ይገልጻል። አቶ መሀመድ ሙሳ ግን በሀሳቡ አይስማማም። ኢትዮጵያ ቀድሞ እንደነበረው በሶማሊያ ውስጥ ጉዳይ ጣልቃ መግባቷ መቅረቱ እውነት ቢሆንም ይህ ግን በኢትዮጵያ አዲስ መንግስት ስልጣን በመያዙ የመጣ እንጂ በመሀመድ አብዱላይ ፎርማጆ ጥረት የተገኘ አይደለም ይላል። ሶማሊያ መንግስት ወይም የፎርማጆ ጥንካሬ አይደለም ይሳሳት ግንዛቤ ያለ ይህ የተስተካከለው በኢትዮጵያ በኩል ነው። በሌላ በኩል አቶ መሀመድ ረሺድ መሀመድ አብዱላይ ፎርማጆ የሶማሊያ መንግስትን ያጠናከሩና የጸጥታ ኃይሏንም አቅም የገነቡ ናቸው ሲል አሞካሻል። እሱ የነበረው ደግሞ በጸጥታ በኩል ጠንካራ ያረገው እኮ ፎርማጆ ሶማሊያ ጸጥታ። እኛ ደግሞ ድንበር አለን። ትልቁ ድንበር ያለው ሶማሊያ እኛ ነን እኮ ሶማሊያ በኩል አቶ መሀመድ ሙሳ ግን ይህንን አይቀበልም። አብዛኛው ነገር የታየታ ነው ብሎ ያምናል። ሶማሊያ እንደ ሁላቅ ብብሎች ነው ሀሰን ሼክ ሸሪፍ። አሁን ሸሪፍ የመጀመሪያ አልሸባብን ከሞቃዲሾ ያወጣው አለ ሸሪፍ አህመድ የሚባለው ማለት ነው። በሀሰን ሼክ መሐሙድም ተገንብቷል። ፋርማጆ የበለጠ ያሻሻላቸው ብዙ የሰራዊቱን በኢኮኖሚ ካሊም ብዙ ያሻሻላቸው ነገሮች አሉ። ሳትሳን ከመጠበቅ ግን አንድ ግዛት አልሸባብን አንድ ወረዳ አንድ መንደር አስለቅቆ አያውቁም። ሞቃዲሾ በከፍተኛው የሶሳይ ቦምብ ዞጌም የሚባለውን አደባባይ ፈንድቶ ሕጻናቶች እና እናቶች ያለቁበት ከሰባት መቶ ህዝብ ብረሰብ በላይ የፍንዳታ የተካሄደው ቁፈፋቸው ጊዜ ነው። የሰራዊት ትጥቅ መልበስና ሾው ማሳየትና የሶማሊያን ክልላቶች ግዛቶችን በራሱ ስር ማምጣት አልሸባብን ዲፊታል ሲትዋሽን አሸንፈው ግዛት አንድ መንደር የተቆጣጠረው ነገር ይዘ ይህ ሚስኮንሰፕሽን አለ። በእይታ የሚያዩ ሰዎች ሰራዊት ሲመረቅና በተግባር ላይ ግን የሶማሊያን ጠበቀ የሚባለው ጸጥታ ላይ ልዩነት ያለው አንድ መንደር ከአልሸባብ ላይ ተቋጥሮ አያውቁም። አሸባባብ ተሸንፈው አያውቅም። ሞቃዲሾ ከምን ጊዜ በላይ በፋርማሲው ጊዜ ከፍተኛ ፍንዳታዎች እና ከፍተኛ ቀጥታ የደረሰባት ጊዜ ነው። ከጎረቤት ሀገራት ጋር ያለውን ግንኙነት በተመለከተም የፎርማጆ ህዝበኛ አካሄድ ያጠላበት የውጭ ግንኙነት ሶማሊያ ያለ አግባብ ከኬንያ ጋር እንድትቆራረጥ ያደረገ ነበር ሲል አቶ መሀመድ ሙሳ ተቻል። ጅቡቲና እውቅና የሌለው ነፃነት ያወጀችው ሶማሌላንድ በዋናነት ጫት የሚያስገቡት ከኢትዮጵያ ሲሆን ሙቅዲሾና ሌሎች የሶማሊያ ግዛቶች ግን የኬንያ ጫት አስመጭ ነበሩ። ይሁንና ሶማሊያ ከኬንያ ጋር በባህር ድንበር ውዝግብ ኤምባሲ እስከመዝጋት የደረሰ መካረር ውስጥ ሲገቡ የኬንያ ጫት ሙሉ በሙሉ ታግዶ በኢትዮጵያ ጫት መተካቱ ይታወሳል። አዲስ የጫት ምንጭ ብቻ ሳይሆን አዳዲስ የጫት አስመጪዎችና ከፋፋዮች ነበሩ። ለሶማሊያ የኢትዮጵያ ጫት ሲያከፋፈሉ የነበሩት አሁን የመንግስት ለውጡን ተከትሎ በይዘትም ሆኑ በአጠቃቀሙ ከኢትዮጵያ ጫት የሚለየው የኬንያ ሚራ ጫት ይፈቀዳል የሚለው የብዙዎች ግምት ነው ይሁንና ይህን ግን ከኢትዮጵያ የሚላከውን ጫት በማቆም ሳይሆን እንደ አማራጭ እንዲቀጥል በማድረግ እንደሚሆን እምነት እንዳላቸው ነው አቶ ማህመድ ረሽድም ሆነ አቶ ማህመድ ሙሳ የሚያምኑት። አቶ ማህመድ ሙሳ አዲሱ ተመራጭ ፕሬዚዳንት ሀሰን ሼክ ማህሙድ ያላቸውን የዳበረ ልምድ ተጠቅመው ለሶማሊያ የተሻለ ነገር ያመጣሉ የሚል እምነት አለው። ቀናዊ የሆነ ሰላምም ሆነ ሚቹዋል ሪስፔክት የአሁኑ ማቹሪቲ ማለት ነው የመሰለ የፖለቲካ ብስለት አለው ተብሎ ይገመታል። አቶ ሼክ ማሙድ ማለት ነው። ፕሬዚዳንቱ ከአሜሪካ ድምጽ ጋር በነበራቸው ቆይታ በመጀመሪያዎቹ መቶ የስራ ቀናት መንግስታቸው በጸጥታ ያገዱት መጣኒ ሀብት ለማንሰራራት በታለሙት ስራዎች የፖለቲካ መረጋጋትና የዳስ ረዛ ላይ አስቸኳይ ትኩረት ያደርጋል ሲሉ አስታውቀዋል። በመጀመሪያዎቹ አንድ መቶ የስራ ቀናት ማሳካት የምንፈልገውን ተግባራዊ ማድረግ እንሻለን። የቀድሞውን የህግ ስርዓት አደረጃጀትና የደህንነት ተቋሞቻችንን መዋቅር ማሻሻል እንፈልጋለን። እንዲሁም የጸጥታ መዋቅሩን ፌዴራላዊ ማድረግ እንፈልጋለን ሲሉ አክለው ተናግረዋል። አሁን አወዛጋቢ ሲሉ የገለጹትን በጎሳ ላይ የተመሰረተ የምርጫ ስርዓትን መቀየር እንደሚፈልጉ አስታውቀዋል። በቀድሞው የፕሬዚዳንት ዘመናቸውም ሆነ አሁን ድረስ የሶማሊያ ጸጥታ ስጋት ሆኖ ቀጥሏል ያሉትን አልሸባብን መዋጋትም ቀዳሚ ትኩረታቸው እንደሚሆን ነው ሀሰን ሼክ ማሙድ ለአሜሪካ ድምፅ ያስታወቁት። እርሳቸው በተመረጡ ማግስት አሜሪካ በዶናልድ ትራምፕ ዘመን ከሶማሊያ እንዲወጡ ተደርገው የነበሩት የአሜሪካ ወታደሮች ወደ ሶማሊያ እንዲመለሱ ጆ ባይደን መወሰናቸውንም በበጎ እንደሚያዩት ፕሬዚዳንቱ አስታውቀዋል። አቶ መሀመድ አብዱላይ ፎርማጆ ፈተና ሆኖባቸው ከነበረው ከክልል ግዛቶች ጋር ያለመስማማትን ለማቅረፍም ከሁሉም ግዛቶች ጋር በጸጥታና ተያያዥ ጉዳዮች ላይ ፌዴራል የሚያደርግ ስምምነቶች እንደሚፈራረሙ ነው ያስታወቁት። ለአሜሪካ ድምፅ ሬዲዮ አዲስ ቸኮል ከድሬዳዋ።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 ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች፣ አሁን ወደ ቅንብሮቹ ክፍለ ጊዜ ወደ ሁለተኛው አጋማሽ ከማምራታችን አስቀድሞ እዚህ ግድም በተከታዩ ዜማ ዘና እንላለን። ቴዎድሮስ ታደሰ ነው እረ ውብ እረ ውብ እያለ የሚጫወትልን። ኩራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የቅዳሜ ምሽት ዝግጅታችንን ነው። አሁን ወደ ቅንብሮቹ ክፍለ ጊዜ ነው የምንሻገረው። በርካታ ወጣቶች ተመርቀው ስራ አጥ በሚሆኑባት ኢትዮጵያ ወጣቶች ጊዜያቸውን በስራና በበጎ ፈቃድ አገልግሎት እንዲያሳልፍ ይበረታታሉ ትለናለች ኤደን ገረመው በተከታዩ ቅንብሯ። ነገር ግን እነኚህን ዕድሎች እንዴት ማግኘት ይቻላል ስትል ሁለት ተወያዮችን ጋብዛለች። የተለያዩ የትስስር መድረኮች ያላቸው ጠቀሜታ ምንድን ነው ነው የዛሬ የውይይታችን ርዕስ። በየአመቱ ከፍተኛ ቁጥር ያላቸው ወጣቶች ይመረቃሉ። ይሁንና በሀገሪቱ ያለው የስራ እድል አነስተኛ በመሆኑ አብዛኞቹ ወጣቶችም ለስራ አጥነት ችግር ይዳረጋሉ። በአንጻሩ ደግሞ ስራ ቀጣሪ ተቋማት ተወዳዳሪ ሆኑ፣ በራስ መተማመናቸውን ያዳበሩ፣ በራስ ተነሳሽነትና ዘርፈ ብዙ እውቀት ያላቸው ወጣቶችን ለማግኘት ችግር እንዳለ ሲናገሩና ሲያማርሩ ይሰማል። እነዚህን ችግሮች ለመቅረፍ እንዲሁም ደግሞ ወጣቶች ጊዜያቸውን አልባላይ በሆነ ሁኔታና ቦታ እንዳያሳልፉ ለማድረግ የተለያዩ የትስስር መድረኮች እንዲሁም ደግሞ የበጎ ፈቃድ አገልግሎቶችና ክለቦች ተሳታፊ መሆናቸው እንደሚጠቅም ባለሙያዎች ይናገራሉ። ታዲያ እነዚህ መድረኮች እንደሚባለው ጠቀሜታ አላቸው ወይ? ወጣቶችስ እነዚህን መድረኮች እንዴት ሊያገኟቸው ይችላሉ የሚለውን በተመለከተ ከልምዳቸው የሚያጋሩን ሁለት እንግዶች መስመር ላይ ይዘናል። የመጀመሪያው እንግዳችን ኤፍሬም በቀለ ሲሆን የስነ ልቦና ባለሙያ ነው። ከዚህ በተጨማሪም የስራ አማካሪና የእግረ መንገድ የሳይክሊንግ ቡድንም መስራች ነው። ጤና ስጥልኝ ኤፍሬም፣ እንደምን አምሽተዋል? ሰላም እግዚአብሔር ይመስገን። ሰላም። ጥሪያችንን አክብረው ስለመጣ እናመሰግናለን። ሁለተኛው እንግዳችን ደግሞ በአንተ አምላክ ፈለቀ ይሰኛል። በደረጃ ዶት ኮም የስራ ቅጥር ተቋም ውስጥ የሙያ አሰልጣኝና በካናል ፕላስ ኢትዮጵያ ደግሞ የስፖርት ተንታኝ ነው። በአንተ አምላክ ከዚህ በተጨማሪም በሮትራክት አቦጊዳ ውስጥ አባል ነበረ ወይም ነው። በአንተ አምላክ ጤና ይስጥልኝ፣ እንደምናምሽ እንደምን አመሻችሁ። እግዚአብሔር ይመስገን እናመሰግናለን። በአንተ አምላክ ጠሪያችን ና ብረት ስለመጣ እንግዲህ፣ የመጀመሪያው ጥያቄ መሰረታዊ ጥያቄ ነው የሚሆነው ወጣቶች በትስስር መድረኮች ላይ መሳተፋቸው በህይወታቸውና ና በሙያ ጉዟቸው ላይ ያለው ፈዳ ምንድን ነው? ኤፍሬም ወደ አንተ ልምጣ። ከበጎ ፈቃድ አገልግሎት ጋር ስናወራ በተለይ ወጣቶች ስራ ወደ ስራ አለም ያልገቡ ወይም ደግሞ በመግባት ላይ ያሉ ወይም ትምህርት ላይ ያሉ ወጣቶች ብቸኛው ማለት እንችላለን ወይም ዋናው ስራ ነው የሚለማመዱበት ወይም ስራ አለምን የሚያውቁበት የስራ ማርኬትን፣ ጆብ ማርኬት የሚባለውንም የሚተዋወቁበት ትልቅ መድረክ ነው። ብዙ ጊዜ ባለው የስራ ሲስተም ላይ አንዱ አንድ ተማሪ ወይም ወጣት ትምህርት እየተማረ ወይም ደግሞ ተመርቆ ብዙ ልምድ ሳይኖረው የስራ ላይ ልምድ በሌለበት ሰዓት የማግኘት በተለይ በዚህ በኢትዮጵያ አሁን ባለው የስራ ማርኬት ስናወራ ስራ ማግኘት እድሉ በጣም ጠባብ ነው። ስለዚህ ስራ ቢያገኝም ባያገኝም፣ ግን የስራን ለመልመድ ወይም ደግሞ የስራ ላይ ስኪሎችን የጆብ ስኪል የሚባሉትን በቀላሉ የሚያገኝበት መድረክ ነው በጎ ፈቃድ። አንደኛው ትልቁ ጥቅም ይመስለኝ እነዚህን ስራ ላይ በኋላ በልምድ እና በቆይታ የሚለመዱ ስኪሎችን ወይም ጆብ ስኪሎችን በቀላሉ ስራ አለም ላይ ከመግባቱ በፊት ወይም ደግሞ ይሄ ቅጥር የሚባለው ተከቱ አንድ ሰው ወይም ስራ ፈጥሮ ሙሉ ሰዓት ከመስራት በፊት እነዚህን ነገሮች በቀላሉ ሊያገኝ ይችላል። ለምንድ ነው ብዙ ጊዜ በትምህርት አንተርፕነርሽፕ ስኪሎች፣ እንዲሁም ደግሞ ጆብ ስኪል ሶፍት ስኪሎች በትምህርት ይሰጣሉ። ግን በትምህርት የሚሰጠው ብቻውን በቂ ላይሆን ይችላል ለብዙ ሰው። ምክንያቱም እነዚህ ነገሮች ስኪል ናቸው ክህሎት ናቸው። ክህሎት ከሆኑ ለመለማመድ ይፈልጋሉ፣ ማድረግ ይፈልጋሉ። እያደረገ የምንማራቸውም ስለሆኑ ማለት ነው። አንብበን ብቻ የምንማራቸው አይደሉም። ስለዚህ ያንን ለዛ ትልቅ ኦፖርቹኒቲ ይሰጣሉ ብዬ አምናለሁ። አመሰግናለው ኤፍሬም። በአንተ አምላክ እንግዲህ ወደ አንተ ደግሞ ልምጣ። ካልተሳሳትኩ የሁለተኛ ደረጃ ተማሪ ሆነ ሳለም ጀምሮ የተለያዩ እንቅስቃሴዎችና እንደዚህ የበጎ ፍቃድ አገልግሎቶች ውስጥና ቡድኖች ውስጥም ትሳተፍበት እነዚህ ነገሮች በህይወትህ ላይ ምን አይነት ነገር ነው የጨመሩልህ? ምን አይነት ክህሎት እንድታዳብር አደረጉ? ልክ ነሽ፣ ሄደን እንዳልሽው እኔ የአስራ ሁለተኛ ክፍል ተማሪ እያለሁ ነው ቅድም ስታነሽ የነበረውን ድርጅት የተቀላቀልኩት ሮትራክስ ይባላል በወጣት ላይ ያተኮረና ይሄ በጎ አድራጎትን በመስራት ቅድም ኤፍሬም ሲያነሳው እንደነበረ የተለያዩ በስራ አለም ላይ የሚጠቅሙንን ክህሎቶችን የሚገኝበት ድርጅት ነው። እኔ ስቀላቀለው ያኔ ዋና ሀሳብ የነበረው ሰዎችን መርዳት ብቻ ነው። ግን ይህ ድርጅት ከዛም አልፎ የድርጅቱ ተሳታፊዎችንም ወይም አባሎችንንም የስራ ክህሎቶችን እራሳቸውን ከፍ የሚያደርጉበት አመራር ክህሎቶችን የሚያገኙበት ከሰው ጋር መግባባትን የሚያገኙበት፣ እንዲሁም ቅድም ስታነሹ የነበረውን የትስስ ፕሮፌሽናል አለም ላይ በጣም ጥሩ የሚሆን ትስስር እንዲኖር የሚረዳና የሚያበረታታ ድርጅት ውስጥ ነበር የገባሁት እና እዛም በመግባቴ የተለያዩ ጥቅሞች ራሱን ይዞ የመጣለ እንዳልኩት የተለያዩ ፖዚሽኖች ላይ ሰርቭ አድርጌ ያለው ማለትም የአመራር ክህሎቶችን፣ ሰዎችን እንዴት መምራት እንዳለብኝ፣ እንዲሁም ችግሮች ሲፈጠሩ እንዴት ተግባብቶ መፍታት እንዳለብን፣ የሚሰጡንን ፕሮጀክቶች ወይም የምንቀርጻቸውን ፕሮጀክቶች እንዴት ነው ማስኬድ የሚቻለው ከሚለው በተጨማሪም እንዴት ነው ለአንድ ፕሮጀክት ገንዘብ መሰብሰብ የሚቻለው ገንዘቡን ሰብስቦ እንዴት ነው በተቻለ አቅም መጠንን መጠቀም የምንችለው የሚሉትን እና በጣም ብዙ የሆኑ ክህሎቶችን በሮትራክ ውስጥ ነበር ያገኙ። በስልክ ደውለው አስተያየታቸውን በሰጡን አድማጮች መካከል የህሊና አብርሃ፣ የአራተኛ አመት የህግ ተማሪ አዲስ አበባ ዩኒቨርሲቲ የህግ ተማሪ አስተያየቷን ሰጥታናለች። ወደ እሷ እንለፍ። ና እንዲህ አይነት ነገሮች ላይ ግድ ተገባሁኝ በኋላ ነው አክቲቪቲ ማረግድ ለሱ አብዛኞች ኦፖርኒቲ ማገኘው ኦፖርኒቲ ኦን ባሉ ፕላትፎርሞች አሉ። ደግሞ በሰው በሰው እርዳታ የሚፈለግባቸው ሰዎች ለሰዎች ይጠቋቆማሉ ና እዚህ አይነት እገዛዎች ላይ ገብስ ይሰራሉ። ከዚሁ ራሱ የሚሰራው ነገር እጅግ በጣም ሃርት ዋርሚ ማለት ሰልፊሽ ሪዝን ግን ደግሞ ለውስጥ ደስታ ይፈጥራሉ። የሚሰራቸው ስራ አንዳንድ የሚሰማራባቸው ቮለንቴሪ ፕሮጀክት፣ ለምሳሌ ኤንቫይሮንመንት ሲም እንዲሆን የምናረጋቸው አስተዋጽኦች ሊሆን ይችላሉ። ትልልቅ ሰዎችን አስገስማ ማድረግ ሊሆን ይችላል። ወይም ደግሞ አረንት ላይ ያን ኢቨንት ጥሩ ሁኔታ እንዲኖር ፋሲሊቴት ማድረግ ሊሆን ይችላል ና እዚህ ባልኳለ ሁሉም ነገር ስለሆንኩ ነው። ከዛ መልኩ ደስ ይላል። ከዛ ባለፈ ደግሞ ኔትወርኩ ልጅ በጣም ጥሩ ነው። በከሪር ዋይዝ ባይሆንም አሁን ኤግዛክትሊ መስራት ስላልጀመርኩኝ፣ ግን አዲስ ሰዎች የተለያየ አይነት የፊልድ በማየት ከቫለንቲንግ ውጭ የሆኑ ሰዎች መስራት ችያለሁኝ፣ ጓደኛም ማፍራት ችያለሁ። እንግዲህ ልክ እንደ ባንታምላክ ሁሉ በተለያዩ የትስስር መድረኮች ላይ በመሳተፏ ስላገኘችው ጠቀሜታ ያጋራችን ህሊና አብርሃናት። ውይይታችንን ከኤፍሬም ጋር እንቀጥላለን። ኤፍሬም፣ ወደ አንተ ሲመጣ ወጣቶች እንግዲህ ለቅጥር ሲመጡ ታማከር ነበረ ከዚህ ቀደምና፣ በብዛት ወጣቶች ወደ እናንተ ሲመጡ የትስስር መድረኮች ላይ የማይሳተፉት ለምንድን ነው? አማራጭ ከማጣት ነው ወይስ ደግሞ እነዚህ መድረኮች ያላቸውን ጠቀሜታ ካለማወቃቸው ነው? አሊያም ሌላም ደግሞ ምክንያት ምክንያት እንግዲህ ብዙ ምክንያቶች ሊኖሩ ይችላሉ። እኔ ካለፍኩበት ስንነሳ ብዙ አማራጭ አልነበረም። በተለይ ከአዲስ አበባ ወጣት ስቲ እነዚህ የትስስር ወይም ኔትወርክ መድረኮች ብዙ አልነበሩ በቆይቷል ጊዜው። ግን አሁን አሁን አሁን ብዙ አሉ። ለምሳሌ የላይብራሪ ሴንተሮች አሉ። እዛ ላይብራሪ ሴንተሮች ላይ ወጣቶች ኔትወርክ ማድረግ ይችላሉ፣ ወይም ትስስር መፍጠር ይችላሉ እዛ ሄደው በተለያዩ ዩኒቨርሲቲዎች ውስጥም እንደዚህ እየተመሰረቱ ናቸው ያሉት። አንደኛው ችግር የነበረው አለም በብዛት አለመኖር፣ ካሉም ደግሞ የት እንደሚገኙ አለማወቅ። ግን አንዱ ቴሌግራም ሪቮሉሽን ዚ ያደረገው ነገር ይሄ ይመስለኛል። በብዙ ኔትወርኮች እና ብዙ ፕላትፎርሞች ወደ ቴሌግራም ይመጣሉ። አሁን ኢትዮጵያ ውስጥ በቀላሉ ወጣቶች እዛ ጋር አሁን በቀላሉ ገብተው አንድ ቦታ ላይ ማግኘት ይችላሉ። የት ቦታ ላይ ስንት ሰዓት ላይ ይሄ መድረክ አለ የሚለውን ማግኘት ይችላሉ። አንዱ ችግር ግን እሱ ነበረ። እሱን አይቻልም እራሱ ለዛ አልበቃም ብሎ ማሰብ ኔትወርክ ለማድረግ ወይም ትስስር ለመፍጠር ለመሄድ ስንነሳ አይ ለዚህ ቦታ እኔ አልመጥንም፣ እኔ ምንም አላውቅም፣ ምንም ሰልች አላውቅም ወይም ደግሞ ብዙ ልምድ የለኝም ብሎ የምናገረው ነገር የለኝም ይላሉ፣ ብዙ ጊዜ ልጆችና ቮለንቲር አድርጉ ወይም ኔትወርክ አድርጉ ስንላቸው የማሳየው እስኪ ክህሎት የለም የምናገረውም ነገር የለኝም ምንም አልሰራውኝም ገና ነኝ ብለህ ስባሉ ግን እዛ ቦታ ላይ ሄደን ስለሰራን ብቻ ሳይሆን ልንሰራ የምንፈልገውንም የምናወራበት ቦታ ነው። ልንሰራ የምንፈልገው እንኳን በእጃችን ባይኖር ህልማችን፣ ድሪም የምንለው ወይም ፓሽናችን የምናወራበት ቦታ፣ ዲስከስ እናደርግበት ቦታ፣ ከሰዎች እንደዚህ ሜንተርሺፕ ለምሳሌ ሜንተሮች በቀላሉ የሚገኝበት ቦታ እነዚህ ቦታዎች ላይ ነው። በነፃ ሰዎች የተሻለ የሚያምኑትና ጥሩ ልምድ ያለው ሰማኝነት ሊያገኙበት ይችላሉ። እንዲሁም ደግሞ ስራ መጀመር ካሰቡ ወይም ደግሞ ማዳበር የሚፈልጉት ክህሎት ካለ ለወደፊት ስራ እዛ ቦታ ላይ ጋይዳንስ ያገኛሉ ወይም ምክር ያገኛሉ ማለት ነውና በራሱ እዛ ጋር ያለውን ነገር ሄዶ ኦብዘርቭ ማድረግ፣ ማየት፣ መማር ምን እንዳለን ያሳየናል። የመጀመሪያው ምን እንደሌለን እናውቅበታለን እና ለዚህ ቦታ አልመጠንም ብሎ ማሰብም ሌላው ችግር ይመስለኛል። አሁን ድሮ ብቻ ሳይሆን አሁንም እንደዚህ አይነት መድረኮች ላይ በቂ ሰው ላይመጣ ይችላል፣ ወይም ደግሞ የሚመጣው ሰው ተመሳሳይ ነው። በየቦታው ስትሬጂ ለምሳሌ አንዱ ትልቁ የኔትወርኪንግ ወንድሜ ሲበአምላክ ሲያወራ የነበረው የሮት የሮትራክት መድረኮች ናቸው። እንዲሁም ቶስት ማስተርም ይባላል አሉ እንደዚይ መድረኮች። እና ብዙ ጊዜ ሳይ ሲሄድ የማየው ነገር ተመሳሳይ ፊቶች ነው የማየው እና ለምንድን ነው ብለን ስንጠይቅ ልጆች ብዙ ጊዜ አንመጥንም የሚል ሀሳብ ስላላቸው ሊሆን ይችላል። አመሰግናለሁ ኤፍ በአንተ አምላክ ቅድም የጀመርከው ሀሳብ ላይ እንደዚህ አይነት አማራጮች አሁን ለምሳሌ አንተ እንዴት ነበረ የትስስር መድረኮችን መጀመሪያ ያገኘኸው? አስራ ሁለት ያክፍል እያለህ ሊሆን ይችላል። እንዴት ነበር የገባኸው? እሱንም አብረህ ጨምረህ አያይዘ ሀሳብህን ጨርስ። እሺ፣ አመሰግናለሁ ኤደን። ይቅርታል ስልኩ ተቋርጦ ነበረ ቅድም። ምንም አይደለም እንዳልሽው ያው አስራ ሁለት ሀያ ያህል የነበርኩት በነበርኩበት ትምህርት ቤት ውስጥ የራሱን የቻለ ኢንተራክት የሚል በሮታራክት ይተዳደረ የነበረ የሀይ ስኩሎች ላይ የሚሰራ ትምህርት በትምህርት ቤቶች ላይ የሚሰራ ድርጅት ውስጥ ስለነበርኩኝ ነው እድሉን ያገኘሁት። ግን በተለያዩ ቦታዎችም ሲማሩ የነበሩ ጓደኞቼ እንዲሁ በተማሪዎች ህብረት እንዲሁም በሚኒ ሚዲያ እና የመሳሰሉ ነገሮች ላይ ራሳቸውን ሲያሳትፉ የነበሩ ሰዎች ናቸው። በኋላ ላይ ሮትራክት ላይ የሚያገኟቸው ሮትራክት ላይ የተለያዩ የስራ ዘርፍ ላይ ያሉ ሰዎች ከየትኛውም አለ የሚሰባሰቡበት ቦታ ስለሆነ ለማንም ክፍት የሆነ ኦርጋናይዜሽን ነው። ማንኛውም ሰው መሳተፍ የፈለገ ሰው መጥቶ ፕሮግራማችን ላይ ለመሳተፍ ምንም አይነት የሚያግደው ጉዳይ የለም ማለት ነው። እንደ አንድ ድርጅት ከዛ በተጨማሪ ደግሞ አሉ የምላቸውን የተወሰኑ ይሄ ትስስራቸውን የተመረቁ ተማሪዎችም ወይም በዩኒቨርሲቲ ውስጥ ያሉ ተማሪዎች ያሳድጋሉ ብዬ የማስባቸው እንደ ድርጅትም ወይም የወጣቶች ህብረቶች ነገሮች አሉ። ከእነሱ ውስጥ ለመጥቀስ አኛው በዛው በየትምህርት ቤታቸው ውስጥ ያሉ ስቱደንት ዩኒዮኖችን መሳተፍ አንድ ራሱን የቻለ ጥቅም ይኖረዋል። ቅድም ሳነሳ እንደነበረው የአብሮ የመስራት ውጤቶችን እንዲሁም ችግሮችን በጋራ የመፍታት እንዲሁም የመማማር እና መምራት የሚለምዱበት አንድ ቦታ ነው የተማሪዎች ህብረት። ከተጨማሪ ደግሞ እንደዚሁ እንዳልኩት ሮስራት መሳተፍ ይችላሉ። አይዜክ የተሰኘ በተለያዩ ዩኒቨርሲቲዎች የሚገኝ ራሱን የቻለ የወጣቶች ድርጅት አለ። ሶስት ማስተርስ ቅድም የፍሬም ሲያነሳው እንደነበረ ሶስት ማስተር ደግሞ በፐብሊክ ስፒኪንግ ወይም እንዲሁ ህዝብ ባለበት ቦታ ላይ አንድ ሰው በራሱ ተማምኖ ማቅረብ የሚፈልጋቸው ነገሮች እንዲያቀርብ የሚያበረታታና የሚያግዝ ህብረት አለ። ከዛ በተጨማሪ ደግሞ የተለያዩ ኦንላይን ላይ ያሉ ዩዝ ቱ ዩዝ የሚባል አሁን ለምሳሌ ቴሌግራም ላይ ያለ ዩዝ ቱ ዩዝ የሚባል ቻናል አለ፣ ቢግ ድሪም የሚባል ቢግ ድሪም ኢትዮጵያ የሚባልም ሌላ ቻናል አለ እና እነዚህ እነዚህ ራሳቸውን የቻሉ በወጣቶች የሚመሩ ድርጅቶች ሲሆኑ በተጨማሪ ደግሞ አንድ ሁለት ለመጥቀስ ያክል ኦንላይን የሚገኝ አሁን አንድ ኢቨንት ብራይት ዶት ኮም የሚባል አፕሊኬሽን አለ። ስለዚህ በአዲስ አበባ ወይም ኢትዮጵያ ውስጥ ባሉበት ቦታዎች ላይ የሚደረጉ ክንውኖችን የሚጠቁም የስልክ መተግበሪያ ነው። እዛ ላይ ገብተው በነፃ የሚደረጉ ዝግጅቶችን እና የትስስር መድረኮች ላይ ቢሳተፉ የተሻለ ይሆናል። እነዚህ ወጣቶች በተጨማሪ ደግሞ የራሳቸውን የማህበራዊ ሚዲያዎችን በመጠቀም ይሄ ትስስራቸው ማስፋት እና ለስራ ብቁ እንደሆኑ ማሳየት ይኖርባቸዋል። ከግል ህይወታቸውን ብቻ አብዴት ከሚያደርጉ በእነዚህ ሶሻል ሚዲያዎች ላይ የራሳቸውን ስኬቶች እያስቀመጡ ለሰዎች ስራ ላይ ጥሩ እንደሆኑ ማሳየት ይኖርባቸዋል ብዬ አስባለሁ። በመጨረሻ ደግሞ የሊንክዲን የተሰኘ የስራ ማኛ ድረ ገጽ አለ። ልክ እንደ ፌስቡክ፣ እንደ ትዊተር እና እንደተለያዩ የማህበራዊ ድረ ገጾች ነው። ብዙ የሚከብድ ነገር የለውም፣ ግን በፕሮፌሽናል ስራ ላይ የተመረኮዘ ስለሆነ እዛ ላይ ቢገቡ የተሻሉ እድሎችን ያገኛሉ ብዬ አስባለሁ። እነዚህ ወጣቶች ሄደን በጣም ነው የማመሰግነው። በአንተ አምላክ ቀጣዩን ጥያቄንም ነው ደርበ የመለስትልኝ። ኤፍሬም፣ ወደ አንተ ልምጣ። አንተም እንግዲህ እንደ በአንተ አምላክ የምትጠቁማቸው ተጨማሪ ነገሮች ይኖራሉ ብዬ አስባለሁ። በተለይም ደግሞ ቅድም የክፍለ ሀገር ልጆች እንደዚህ አይነት አማራጮችን እንደማይኖራቸውና እንደማያገኙ ነግረሀኛልና ከዛም ጋር ደግሞ ማህበራዊ ሚዲያንም አንስተሃል እስቲ ጠቅለን ላድርገህ፣ ውይይታችንን እየፈጸምን ስለሆነ ወጣቶች እነዚህን እድሎች እንዴት ማግኘት ይችላሉ፣ በተለይም ከአዲስ አበባ ውጭ የሆኑ ወጣቶችስ ምን አይነት አማራጮችን ቢጠቀሙ ይሻላል የሚለውን አብረህ ንገረኝ። በተለይ አሁን እድሉን ላላገኙ ወጣቶች ወይም ደግሞ የትስስር መድረኮች በአብዛኛው ላይ የሌሉበት ወጣቶች አይ ቲንክ ቅድም አንድ በአንተ አምላክ አብዛኛው ጠቅሶታል። ግን የተለያዩ ክፍለ ሀገር የተለያዩ ከተሞች ላይ ከአዲስ አበባ ውጭ ያሉ ቦታዎች ላይ የላይብራሪዎች ላይ አሜሪካን ሴንተር የሚባል አለ። ከዚህ ከያሊ ጋር የተገናኘ ያንግ አፍሪካ ሊደርስ ኢኒሺዬቲቭ የሚባል ፕሮግራም ጋር የተገናኘ ላይብራሪዎቹ ላይ ተመሰረተ አሜሪካን ሴንተሮች የሚባሉ እዛ ላይ ብዙ ፕሬዘንቴሽኖች አሉ፣ ብዙ የትስስር አማራጮችም አሉ። እንዲሁም ደግሞ ቴሌግራም ግሩፕ አላቸው እንደዚሁ እና እዛ ላይ በደንብ ያስተዋውቃሉ ወጣቶችን ኔትወርክ እንዲያደርጉ፣ ሜንተር እንዲያገኙ ያግዛሉ። ሶስቱ አንዱ ጥሩ አማራጭ ይመስለኛል። ምክንያቱም እዛ ቦታ ላይ የሚመጡ ልጆች ሌላም ኦፕሽን ሌላም አማራጭ ይሰጧቸዋል። እንዲሁም ዩኒቨርሲቲ ውስጥ ከሆኑ ዩኒቨርሲቲ ውስጥም ራሱ የተለያዩ ክለቦች አሉ። እንዲሁም አሁን አሁን እንግዲህ ክለብ ጊዜ ከላስቴ ከባለፈው አመት ጀምሮ ይመስለኛል በኢትዮጵያ ካላንድ አቆጣጠር የመጀመሪያ አመት ተማሪዎች የመጀመሪያ አመት ላይ ማንኛውም ዩኒቨርሲቲ ተማሪ ሲገባ የመጀመሪያ አመት ላይ እነዚህን ሶፍት ስኪኖች ይናልድ የተለያዩ ለአንድ አመት ያህል እነዚህ ነው የሚማረው ና በዛ አጋጣሚ የካሪየርን የሚያማክሩ ሰዎች፣ ስለ ስራ ህይወት የሚያማክሩ አስተማሪዎች አሉ፣ እንዲሁም ባለሙያዎች አሉ። ሰው እነሱንም ቀረብ ብሎ ማውራት ጥሩ ይመስለኛል። የቱ ጋር ሄጄ ምን ላገኝ የሚለውን ነገር በተለይ በደንብ ማግኘት ይችላሉ። ግን ቀላሉ ነገር ቅድም እንዳልኩሽ ቴሌግራም ላይ ገብቶ ቅድም በአንተ አምላክ የጠቀሳቸውን እኔ የጠቀስኳቸውንም ኪወርዶች አስገብተው ቢፈልጉ እነዚህን አማራጮች ማግኘት ይችላሉ። በጣም ነው የማመሰግነው የዛሬ እንግዲህ አጭር ውይይታችን እዚህ ላይ ተጠናቋል እንግዶቼ ኤፍሬም በቀለ የስነልቦና ባለሙያ ና የስራ አማካሪ እንዲሁም ደግሞ የእግረ መንገድ የሳይክሊንግ ቡድን መስራች እንዲሁም ደግሞ በአንት አምላክ ፈለቀ በደረጃ ዶት ኮም የስራ ቅጥር ተቋም ውስጥ የሙያ አሰልጣኝ በካናል ፕላስ ኢትዮጵያ ውስጥ ደግሞ የስፖርት ተንታይ ነበሩ ስንወያ ነበረው የተለያዩ የትስስር ና የበጎ ፍቃድ አገልግሎት ክለቦችና ቡድኖች ውስጥ መሳተፍ ያለው ፋይዳ ምንድን ነው ነው እንዴትስ እነዚህን እድሎች ማግኘት ይገኛል? በሚለው ላይ የባለሙያ አስተያየታቸውን እንዲሁም ተሞክሯቸውን አዳርተውናል። ሁለቱንም በአሜሪካ ድምጽ ጋቢና ቢ ስም አመሰግናለሁ። ጤና ስጥልኝ ደናም ክባ መጽሐፍት በኢትዮጵያውያን የተለያዩ ቋንቋዎች የሚጻፉ መጽሐፍትን በዲጂታል ዓለም ለማዳረስ ያለመ አዲስ አገልግሎት ነው። በእጅ ስልክ ላይ የሚጫነው ይህ መተግበሪያ በድምፅ የተተረኩ መጽሐፍትን ሰዎች እንዲያደምጡ ያደርጋል፣ በዲጂታል ቅጅ የሚነበቡ መጽሐፍትን ያቀርባል። የወጣትና አንጋፋ ጸሐፍትን ስራዎች ስላካተተው ስለዚህ አገልግሎት የበለጠ ለመረዳት የቱባ መጽሐፍት ፈጣሪ የሆነው ስበት ቴክኖሎጂ አጋር መስራች ለኢኮኒልማን ሀብታሙ ስዩም አነጋግሮታል። መጓቆላ ወይ አንቺ የተባረክሽ ምስጢራዊ ምድር፣ ሶሪያዋ አባድሪል ቅዱሱን ቅርስና ቃል ኪዳን በሆዷ ይዛለሽ ብሎ የተቀኛለሽ። ከሁለት ዓመት ተኩል በላይ የፈጀንበት ፕሮጀክት ነበረ። አሁን ላይ ከአንድ ወር አካባቢ በፊት ለገበያ ውለነዋል። ተቀዳሚ ዓላማው ምንድን ነው? ደራሲያንን በይበልጥ ተጠቃሚ ለማድረግ ማለት ነው። የተሻለ ሮያልቲ ክፍያ እንዲያገኙ፣ ከሱም በተጨማሪ ደግሞ በህትመት ወቅት የሚያጋጥማቸውን አንዳንድ መጉላላቶችና የትራንስፓረንሲ ኢሹዎችን ለመቅረፍ፣ ከዛም በተጨማሪ ደግሞ ተደራሲው በየትኛውም የሀገራችን ክፍል ሲሆነ ለጊዜው መጽሐፍቶቹን ማግኘት እንዲችል ክፍለ ሀገርም በከተማ ውስጥም ያለ ማንኛውም ኢንተርኔት እና ስማርትፎን ያለው ሰው መጽሐፍትን በኢቡክ እና ትረካ ወይም በኦዲዮ ቡክ ሌላ ዓለም ላይ እንዳለው እኛም ሀገር የእኛ ሀገር ድርሰቶች በዛ መልኩ እንዲሰራጩ ነው እየሰራን የምንገኘው። በአሁኑ ሰዓት ምን ያክል መጽሐፍት በእናንተ ቋት ውስጥ ይገኛል? በድምፅ የተተረኩት ምን ያክል ናቸው? እንዲሁ ደግሞ ለንባብ የቀረቡት ስ ምን ያክል ናቸው? ወደ ሀምሳ የሚጠጉ መጽሐፍት ነው አሁን ለጊዜው አፕሎድ ያደረግነው። ፕሮዳክሽን ላይ ያሉ ሌሎችም ይኖራሉ። በኦዲዮቡክ ደረጃ ወደ አስር የሚጠጉ ይመስለኛል፣ ካልተሳሳቱም ኤግዛክት ቁጥሩን አላውቀውም። ኦልሬዲ ፕሮዳክሽን ላይ ያሉም ስላሉ ምን ያህሎቹ ወደ ሲስተም አፕሎድ እንደተደረጉ ለጊዜው ትክክለኛውን ቁጥር አላውቀውም፣ ግን ሀምሳ አካባቢ የሚሆኑ መጽሐፍት እንዳሉን አውቃለሁ። ያው ከወጣት እስከ አንጋፋ ደራሲያንን አካተል እነ ዶክተር አለማየሁ ዋሴ እመጓ ገብቷል። የዶክተር እንዳለጌታ ከበደ ኬርሻዶ፣ የመኝታ ቤት ምስጢሮች አሉ። ሌሎችም አፕሎድ ያልተደረጉ ፕሮዳክሽን ላይ ያሉ ይገኛሉ። የህይወት ምሻው አርቾ ፍቅፋቂ እና ማታ ማታ ይገኛሉ። የወጣትም ከወጣቶቹ ደግሞ እንደና ይህ ያስችታሁን የግጥም መድብል ርዕስ የለውም የሚለው በራሱ ድምፅ ተጠርቆ እሱም ይገኛል የእኛ ፕላትፎርም። ሌሎችም አሉ፣ ያው እንግዲህ ያስታወስኳቸው እነዚህ ነው። በእናንተ አውታር ላይ የሚቀርቡ መጽሐፍትን የምትመርጡበት መስፈርት አላችሁ ወይንስ ማንም የሚያሳተመ ሰው ወይም በድምጽ ማቅረብ የሚችል ሰው ስራዎቹን ማቅረብ ይችላል? ለጊዜው እኛንን ወደ ደራሲዎቹ እየሄድን ኮንታክት እያደረግናቸው የነበረው ገና ወደ ገበያም ስላልወጣን የእኛንም የኤግዚስተንስ አብዛኛዎቹ ስለማያውቁ እንደዛ ነበረ። አሁን ላይ ግን ራሱ ደራሲዎችም ኮንታክት እያደረጉን ይገኛሉ። ከዚህ በፊት በኅትመት የወጣ መጽሐፍ ነው ለጊዜው የምንቀበለው ከእነሱ ጋር ከዛ የዲጂታል ፐብሊሽንግ መብቱን እንወስድና ኢቡኩን ወደ ራሳችን ፋይል ፎርማት ቀይረን፣ ሚስጥራዊነት ተጠብቆ ኢንክሪፕትድ ሆኖ እኛ ሲስተም ላይ ይገባል ማለት ነው። ማንም ሰው ሰርቆ በተለያዩ ሶሻል ሚዲያዎችን በምንም ማጋራት እንዳይችል ስታንዳርዱን ጠብቆ ነው የተሰራው። ኦዲዮ ቡኮቹን በዛው መልኩ ደግሞ በራሳችን ስቱዲዮ ፕሮዳክሽናቸውን ራሳችን ኮስቱም ከቨር እናደረግና እነሱንም መጽሐፎቹን በዛ መልኩ እናወጣለን ማለት ነው። ጊዜው እንደዛ ነው ያለው። ይሄ የእናንተ አገልግሎት ኢትዮጵያ ውስጥ የንባብ ባህልን በማሳደግ ረገድ ወጣቶች ወደ ንባብ ወደ መጽሐፍት ፊታቸውን እንዲያዞሩ በማድረግ ረገድ ምን አይነት ጠቀሜታ ይኖረዋል ብላችሁ ታስባላችሁ? በጣም ላቅ ያለ ሚና ይኖረዋል። አሁን ላይ እንግዲህ እኛ ወደ ገበያው ከመግባታችን በፊት ማርኬት ሪሰርች ስናረግ ነበረ ዩኒቨርሲቲ አካባቢ ያለውም ሰው የመጽሐፍቶች መወደድ የዋጋቸው የፕሪንቲንግ ኮስት ከፍ ማለት መጽሐፍቶች ዋጋቸውን ከፍ ስለሚያደርገው ንባብ ላይ ትኩረት እንዳይሰጥ እያደረገው ነው። አሁን ላይ ደግሞ ቴክኖሎጂ ስላለ አብዛኛው ሰው ስልኩ ላይ ነው የሚገኘው እና ወደ ክፍለ ሀገርም መጽሐፉንም ማሰራጨት ስለማይቻል እኛ ሀገር ባለው ሎጂስቲክስ መጽሐፎች ብዛት ወደ ክፍለ ሀገርም ስለማይደረሱ ክፍለ ሀገር ላለውም ሰው እዚህም ከተማ ያለው ሰው ደግሞ በተመጣጣኝ ዋጋ መጽሐፍቶችን እንዲያገኝ ያደርጋል። ንባብ ባህልንም በእርግጠኝነት ያው ከነበረበት ሊሆነ ያለ እርምጃዎች ከፍ እናደረጋለን እናሻሽላለን፣ ብለን ነው እየሰራ ነው ያለነው። እንደዚህ ያለው አገልግሎት በሌሎች ሀገራት በተለይ በምዕራባውያን፣ በአውሮፓውያን ሀገራት እንዲሁም ደግሞ በተወሰኑ የአፍሪካ ሀገራት ውስጥ የተስፋፋና ብዙ ሰዎችም የሚጠቀሙበት ነው። ኢትዮጵያ ውስጥ ከሞላ ጎደል አዲስ ይመስለኛል። ማለት ከዚህ በፊት የተጀመሩ አገልግሎቶች ነበሩ፣ ብዙም አልገፉም፣ ብዙም አልተስፋፉም። ይገጥመናል ብላችሁ የምታስቡት ተግዳሮት ምንድን ነው? በምንስ መንገድ ልትፈቱ ታስባቸዋል? ያው አንድ ተግዳሮት ሆኖብን የነበረው ያው ደራሲዎች እንዴት ነው ይሄ ሲስተም የሚሰራው የሚለውን እሱን ማሳየት ማሰረዳቱ ወእኛን ሲስተም እንዲቀላቀሉ የማድረጉ መጀመሪያ ሰሙ ላይ ሲያጋጥመን የነበረ ተግዳሮት ነው። እሱንም ያው የድርጅቱን ፕሮፌሽናሊዝም እና አሰራራችንን ትራንስፓረንሲውን ካዩ በኋላ ያው ቅድም ያልኳቸውን አንጋፋዎቹም ደራሲዎች፣ ወጣቶቹም ሀሳቡን ወደውት ሀሳቡን ገዝተውት ከእኛ ጋር እየሰሩ ይገኛሉ። እሱ ነበር እንደ ተግዳሮት አንድ ያስቸገረን። ያው ሁለት ደግሞ ያው የቴክኖሎጂ አዌርነሱ ትንሽ ስለሚያስቸገረኝ ሀገር ኢቨን ከሳይን አፕ ጀምሮ በቀላሉ ሳይን አፕ ማድረግ ኢሜል አድሬሳቸውን በስርዓት ማስገባት የማይችሉ አንዳንድ ዩዘሮች እያጋጠሙት ነው አሁን ላይ እሱ ነው እያስቸገረን ያለው። እሱንም ሚቲጌት የምናደርግባቸውን መንገዶች ያው እየፈለግን እና መፍትሄዎችን ወዲያው ወዲያው ለመስጠት እየሞከርን ነው። የመጪ ዘመን ህልማችሁ ወይንም ግባችሁ ምንድን ነው? በጣም ጥሩ። ያው አሁን ላይ ለጊዜው በሎካል ፔመንት ሲስተም ብቻ ነው የሚሰራው ሲስተማችን። ያ ማለትም በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ እና በቴሌብር የዲጂታል ክፍያ አማራጮች ብቻ ነው ክፍያዎችን ተጠቃሚዎች መፈጸም የሚችሉት። ከዚህ በኋላ ግን ወደ ኢንተርናሽናል ፔመንትም በውጭውም አለም ያለው ኢትዮጵያዊ ደግሞ እነዚህን አገልግሎቶች ማግኘት እንዲችሉ ለነሱ ያው በተቻለም በ በቅርብ ጊዜያት ውስጥ እሱኛውን ሲስተም ለመዘርጋት እየሞከርን ነው። ከእሱም በተጨማሪ ያው አሁን ላይ ላይብረሪያችን አነስ ስለሚል እሱ ላይ እሱን የማዳበር እሱን የማስፋት ስራ ላይ እየሰራ እንገኛለን። ደራሲዎችም እኛን ኮንታክት ቢያደርጉን፣ ሶሻል ሚዲያዎች ላይ ፕሬዘንት ነን። ቱባ ቡክስ በሚል ኢንስታግራም ላይ ያለን፣ ፌስቡክ ላይ፣ ትዊተር ላይ እንገኛለን። ቲክቶክም የሚጠቀም ሰው ካለ ሶሻል ሚዲያዎቻችን ላይ አክቲቭ ነን። ካልሆነም ኢሜል አድራሻችን ኮንታክት አት ቱባ ዶት ኢቲ ላይ ኢሜል ቢያደረጉልን እኛ አግኝተናቸው እንደት እንዴት ነው መስራት ያለብን አብረን የሚለውን ከእነሱ ጋር ተነጋግረን ላይብራሪያችንን ወደ ማስፋቱ ወደ እሱ እንሄዳለን። ያው እንግዲህ በተቻለን ጥሩ አይነት የእንዴት ነው ኢትዮጵያዊ ፕሮዳክት ሲባል ያለችዋን ስቴሪዮታይፕ አድርፈን ጥሩ ነገር፣ ጥራቱን የጠበቀ ነገር፣ ዓለማቀፍ ስታንዳርዱን የጠበቀ ነገር ይዘን መተናል እሱን ደግሞ ለተደራሲው በስርዓቱ ለማድረስ እና በቀጣይ እንግዲህ ጥሩ ኢትዮጵያዊ መተግበሪያዎች ከሚባሉት አንዱ ለመሆን ነው እየሰራን የምንገኘው። እጅግ በጣም አመሰግናለሁ። ላይኩን ቱባ ስለተሰኘው መጽሐፍት በድምጽ እየተተረኩ ስለሚቀርቡበት፣ እንዲሁም ደግሞ እንዲሁ ለንባብም ስለሚቀርቡበት አዲስ አገልግሎት ስለነገርከን በጣም አመሰግናለሁ። መልካም የስራ ጊዜ ይሁንላችሁ። መልካም ምሽት ይሁንልን። እናመሰግናለን። በጣም መልካም ጊዜ በዲላ ዩኒቨርሲቲ ውስጥ የሚንቀሳቀሰው የዜሮፕላን የሴቶች የስነ ጾታና ስነ ተዋልዶ ቡድን ለዩኒቨርሲቲው ሴት ተማሪዎች ከስነ ተዋልዶ ባለፈ የራስ መተማመን ስሜት እንዲያዳብሩ የህይወት ክህሎት ልምዳቸውን እንዲካፈሉ የሚያደርግበት የራሱን መስመር ዘርግተዋል ትለናለች። አሁንም ኤደን ገረመው ናት በተከታዩ ቅንብሯ። በዚህ ውስጥ ያለፈችውና ከዩኒቨርሲቲው በሥነ ሕንፃ ትምህርት የተመረቀችው ወጣት የትም ወርቅ አበበ፣ እናም ሌሎችም ከዚህ ቀደም የቡድኑ አባል የነበሩ ሴቶች ወደ ዩኒቨርሲቲው በመመለስ ወጣቶችን ለማንቃትና የልምድ ልውውጥ ለማድረግ ማሰባቸውንም ትጠቅሳለች። የትም ወርቅ እንዴት ዜሮ ፕላን ወደ ተሰኘው ወደዚህ ፕሮግራም እንደገባች በምታስታውስበት ትንደረደራለች። ነጥና፣ ከአርክቴክቸር ለዩኒቨርሲቲ አምስት አመት ከግማሽ ያህል ጊዜ ቆይቻለሁ። ዛ በዛ ጊዜ ውስጥ አሁን የምመለስበትን ክለብ የተቀላቀልኩት ስቲል ከጨረስም በኋላ ነው። ከዛ በፊት ሌሮፕላን ከመግባቴ በፊት ያለው ጊዜ ይን ያል የሚባል አልነበረም። ማለት ትንሽም ይከብድ ነበር። አየር ሁኔታ ይከብድ ነበር። ከሰዎች ጋር ከአዲስ ሰዎች ጋር መተዋወቅ መቀላቀል ይከብድ ነበር። ጊዜሽን የምታሳልፊበት ቦታ ምናምን አይኖርም ነበር። ከዛ በኋላ ግን ሁኔታዎች ተፈጥረው ዜሮፋ ና መሄድ ከጀመርኩኝ በኋላ በጣም የሚገርም ለውጥ ነበረ። ማለት ስልፍ ጊዜ ሲኖረኝ እዛ ሄዳለውኝ የሚፈልጋቸውን መጽሐፎች አክሰስ አድርጌ ማንበብ ችላለው። ግቢ ውስጥ ዋይፋይ እንደልብ አልነበረም፣ እዛ ሄጄ መጠቀም ችል ነበር። ከዛ በላይ ደግሞ እዛ ሄጄ የማገኛቸው ሰዎች በጣም የሚገርሙ ሰዎች ነበሩ። ማለት ማይሆን ርዕስ እንኳን ተነሱ ማለት በጣም ሊያከራክር አይችልም ምናምን ተብሎ የሚታሰቡ ርዕሶች እንኳን ተነሳው ስታወሪባቸው በጣም ብዙ እውቀት የምታገኝባቸው አይነት የሚገር የሚገር አስተሳሰብ ያላቸው ልጆች ያሉበት ነበር። ብዙ ሰው አንኮንዲሽናል ይወድሻል፣ ያቀርብሻል አዲስ ነች የድሮ ሰውነች ምናምን ብሎ ሚያንትን የሚልበት አይነት ሲትዌሽን የለም። እና እዛ ዲላ ያለውን ቆይታዬን በቃ በጣም አሳማሪ አድርጎታል። ከሞላ ጎደል ዲላ ቆይታ ቆንጆ ነበር ማለት። የዜሮ ፕላን ክለብ የተቋቋመው ለምን ዓላማ ነበር? እና አንቺስ እንዴት ልትገቢ ቻልሽ? ዜሮ ፕላን ማለት የሴቶችን ችግር ዜሮ ማድረግ አስቦ የተነሳ ክለብ ነው። ከዛ በኋላ ደግሞ አሁን ክለቡ የሚሰራው መሬት ላይ የወረዱ ነገሮች ደግሞ ያሉት ነገሮች ዶርም አካባቢ ላይ ሴቶች የትም ሳይሄዱ የፍለጉትን ለምትን አይነት መጽሐፍ ማግኘት ይችላል። በጣም ብዙ መጽሀፍቶች አሉ። ከዛ ማንበብ እንኳን ባትፈልግ ቤቱ በጣም የሚያምር ስለሆነ በጣም ይስብ ስለሆነ የደርስ ጊዜሽን ማሳለፍ እዛ ማለት ነው። ሌላኛው አገልግሎት ቅድም እንዳልኩ ዋይ ፋይ ያለ ፕሮግራሞች አሉ በየ ጊዜ የሚካሄዱ ማለት ነው። ቅዳሜ ቅዳሜ አሁን በጣም ብዙ ተማሪ ከግቢ ይወጣል። ከግቢ መውጣቱ ችግር ባይኖረውም ከግቢ ከወጣሽ በኋላ ግን ጊዜሻቸው የምትመጫቸው ችግሮች አሉና ተማሪውን ከግቢ እንዳያወጣ ሌላ ኦፊሽናል መያዣ ነገር ማዘጋጀት በሚል ሀሳብ ቅዳሜ ቅዳሜ ሁሌ ፕሮግራሞች አሉ። ግጥም አለ፣ ወጋ አለ፣ ቶክሾች አሉ፣ በፓሳት አለ። በፈለግሱ ሙዚቃ ውስጥ ተከስተው መደነስ እንችላለን፣ ምና የሚሉ ሰዎች ተነስተው የሚወዳደሩበት ሽልማቶች ያሉበት ፕሮግራሞች አሉ። ከዛ ደግሞ እዛ ፕሮግራም ላይ ስነተዋልዶ ነክ ነገሮችን የተያዘ ነው። ስልጠናዎች ወይም ትምህርቶች ይሰጣሉ። ስልጠና ያስተላልፋሉ ማለት ነው። ከዛ በተለየ ደግሞ የሪሃብ አገልግሎት ይሰጣል። ሪሃብ ላይ አንድ ሰው በየትኛውም ሁኔታ ተጎድቻለሁ ብሎ ካሰበ፣ ከራሴ ጋር ጊዜ ያስፈልገኛል ብሎ ካሰበ ትንሽ የሩነት ፋይር እንዲያደርግ ተደርጎ አንድ ሰው ኢንስፓየርድ እንዲሆን ተደርጎ ነው ቀለሙ የተቀባው። የማረፍ አይነት ስሜት አለው። ከራስ ጋር ተነጋግረሽ ሀሳቦችን ጽፈሽ ማንም ሳይረብሽሽ የምትውጪበት አይነት ማለት ነው። ካውንስሊንግ አገልግሎት ይሰጣል። ካውንስሊንግ ሩም ላይ የአቻ ለአቻ ምክክር ነው የሚሰጥበት። እዛ ቦታ ላይ ቻን ስለሚሆኑ ችግሮቿን በቀላሉ መናገር ስለሚችል ችግሮቹም በቀላሉ ተነጋግረው እዛው መስጣት ይችላሉ ማለት ነው። ብዙዎቹ ሁሉንም ያማከሉ ሩሞች ናቸው ያሉት። ሩሞች ማለት ሀያ አራት ሰዓት መጠቀም ይችላሉ። በዚህ ቡድን ውስጥ አብረሽ በመሳተፍሽ በዚህ ሂደት ውስጥ በማለፍሽ በህይወትሽ ላይ ያሳደረው ጫና ወይም ደግሞ ይህንን አግኝቻለሁ የምትው ነገር ምንድን ነው? እሱ አንድ ነገር መግለጽ ይከብደኛል። ምክንያቱም በጣም ብዙ ነገር ነው ያተረፍኩት። ግን በጣም በዋነኝነት ራሽን ብትሆኝ እና ኮንፊደንስ እንዲኖርሽ ይነገርሻል አይደለም በተግባርትን ለማመጨርስ ሁሌም ምትናለ ልምምዶች አሉ። በተግባር ኮንፊደንት እንድትሆኝ ራሽን ብትሆኝ፣ ማንም ሰው ጋር ቢሆን ራሽን መግለጽ እንድትች፣ የትኛውም አይነት ሲትዌሽን ላይ ብትሆኝ ራሽን ፊት ለፊት ተናግሮች እንደዚህ ነው ነገሮ ችግሮች ሲገጥሙ፣ እኔ ማድረግ እችላለሁ፣ እኔ መለወጥ እችላለሁ፣ እኔ ያቅተኝም፣ እኔ ብርቱ ነኝ የሚለውን ሀሳብ እንዲኖርሽ ይነገርሻል ሳይሆን በተግባር ስለማመጃለሽ እና እኔ እኔ ጋር ያለው ጉልበት አቅም በቂ እንደሆነ እንድረዳ አድርጎኛል። ከዩኒቨርሲቲ ከወጣችሁ በኋላ ተመልሳችሁ ይሄንን ክለብ ለማደራጀት እየሄዳችሁ ነው እና አንቺ ከስንት ጊዜ በኋላ ነው እየተመለሽ ያለሽው? ምንድን ነው ሰው አላማችሁስ? እስቲ አያይዘሽ ንገሪኝ። ከአራት አመት በኋላ የሚመለስ ልጆች አሉ። እኔ ከአመት በኋላ ነው የምመለሰው። የምንመለስበት አላማ ደግሞ ኤሮፕላን ቤታችን ስለሆነ ቤታችንን አፋ ነው የምንመለሰ። እኛ እዛ እያለን እንደኛ ወጥተው ስራ ይዘው ህይወታቸውን እየመሩ የነበሩ ሰዎች መጥተው እኛን ሲያበረቱን ነበር፣ ኢንስፓየር ሲያደረጉን ነበር እና እኛም ሄደን ያለፍንበትን መንገድ ተሞክሯችንን ለማስተላለፍ ግቢ ላይ የነበረውን የህይወት ልምዳችን ለማካፈል ከግቢ ውጭ ከወጣን በኋላ ደግሞ ያለውን ቻሌንጆቹን እንዴት እንዳለፍናቸው ልናስተሂ የህይወት ልምዳችን ልናካፍልላቸው፣ ከዛ በላይ ደግሞ እዛ ስትሄጂ ማንም ከማንም በላይ የተሻለ የሚባል ነገር ስለሌለ ሁሉም ሼክ ስለሚደራረግ እኛም እዛ ሄደን እዛ ባሉ የክለብ አባሎች ኢንስፓይር ለመሆን አሀ እንደዚያ ያለ ለካ ብለንም ለመመለስ እነሱንም ደግሞ እኛ እንደዚህ አልፈናል፣ እንደዚህ እንደዚህ አድርገናል፣ ከእኛ እንደዚህ አይነት ነገሮች ተማሩ ብለን ልንነግራቸው፣ ብቻ ስብሰት ኢንስፓይር ለመደራረግ ነው የምንሄድ። ይህን ማድረጉ በህይወት ላይ የሚያሳድረውና የሚያመጣው ነገር ምንድን ነው ትያለሽ? አሁን ግቢ ላይ ስትሆኚ ብዙ ጊዜ የሚያልቅ አይመስልም የግቢ ህይወት፣ ግቢ ላይ የምታሳልፊያቸው ነገሮች እንትና ለአካዳሚካሊ የሚደርስብሽ ችግር አለ። ከዛ ኖርማል ሶሻል ላይፍ ላይ የሚመጣብሽ ነገር አለ። እኔ እዛ ያለው ተመርቀው የወጡ ሰዎች መጥተው ልምዳቸውን ሲያካፍሉ እንዲህ ለካ ያልፋል ይሄ ነገርም ይህን ነገር እኔ ማሸነፍ የመውጣት እችላለሁ ለካ የሚል ሀሳብ እኔ ውስጥ መፍጠር ችሎ ነበር። የሌሎች ተመርቀው የወጡ ተማሪዎች ወደ ግቢ ተመልሰው ልምዳቸውን ሲያካፍሉ ከወጣ ሰው የሆነ ልምድ ማግኘት በሚገርም ደረጃ የተማሪውን አስተሳሰብ የተማሪውን ኢንስፓሬሽን መለወጥ ይችላል። ሌሎች ግቢዎችና ዩኒቨርሲቲዎች ውስጥ እንዴት ይህንን ልምድ ሊያዳብሩ ይችላሉ ትያለሽ? የምትዩ ነገር ካለ ማጠቃለያ። አሁን ዜሮ ፕላን ሲጀመር እኔ አልነበርኩኝም፣ ግን ያኔ በነበረ ሰዓት በጣም ማለት ብዙ ነገሮች ባልተሟሉበት ሁኔታ መሬት ላይ ቁጭ ብለው ምናምን ፎቶዋቸውን አይፈናልና፣ ሌሎች ግቢዎች ላይ እንደዚህ አይነት ነገሮችን መጀመር ከፈለጉ ባላቸው እጃቸው ላይ ባለው ጥቂት ነገር ፍላጎታቸውን ይዘው ቢነሱ እንደዚህ አይነት ነገሮች ማድረግ ይችላሉ። ምናልባት የግቢው አስተዳደሮች ምናምን መተባበር እንዲችሏቸው ማድረግ ከቻሉ እነዚህ ነገሮች በደንብ ግቢ ውስጥ ማስፋፋት ይችላሉ። ምክንያቱም እዛ ግቢ ውስጥ ግዴታ ሌላ የሚረዳ ሰው ምጣት የለበትም። እዛው ተማሪው ዶርም አካባቢ ላይ ያለውን አንድ ሩም አጥርቶ ከዛ በኋላ እዛው እርሳ በእርሳቸው ቁጭ ብለው እያወሩ በዚህ ብናረግ እኔ እንደዚህ አይነት ችግር ገጥሞኛል፣ መፍትሄው ምን ሊሆን ይችላል የሚለውን አንድኛው ለሌላኛው እየተነጋገረ እርስ በርስ እያወሩ ከዛ በኋላ በትንሹ ከተጀመረ በኋላ እንደዚህ በጣም ትልቅ መሆን የሚችልበት ደረጃ ላይ ማድረስ ይችላል። ዚ ያስብ በጣም ነው የማመሰግነው። የትም ወርቅ ከአሜሪካ ድምጽ ጋር ለነበረች ቆይታ አመሰግናለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922 እና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ አበቃ። አስተናጋጃችሁ አሉላ ከበደ፣ በዚሁ ተሰናበትኩ። ነገ እሑድ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። ሰላም ደህና ደሩ።